የአገር ጉዳይ የሰሞኑ ውሎና ክራሞት አነጋጋሪ፣ አሳሳቢና ሁነኛ መላ የሚሹ አንገብጋቢ የአገርና የሕዝብ ጉዳዮች ትኩስ ዜናና ወጎች በኢትዮጵያ ጉዳዮች የሚጽፉና በሚጠበቡበት የሙያ መስክም ለብዙዎች ጥቅም የሚውሉ ኪናዊ ሥራዎቻቸው የሚታወቁ ባጭሩም ከኑሮ ባሻገር የአገርና የህዝብ ጉዳይ ግድ የሚላቸው አልያም እንዲላቸው የሚጠበቁ የማኅበረሰቡ አባላት በተከታታይ እንዲወያዩ ለመጋበዝ በያዝነው ውጥን መሠረት እንግዶችን ጋብዘናል። በኢትዮጵያ ጉዳይ ላይ ባተኮሩ ምሁራዊ ጽሁፎቻቸው በስፋት ይታወቃሉ፣ ዲያቆን ዳንኤል ክብረት፣ በቅድሚያ ለጊዜ አመሰግናለሁ። እኔም አመሰግናለሁ። እግዜር ይስጥልኝ። ፈቃድ ጠይቅ ያለውና በፈቃድህ መሰረት አንተ እያልኩ ነው። ወጣትም ቢሆን አንቱ እያልን የምንጠራበት አጋጣሚ ያለ እና አንተ በማለቴ ፈቃድህ መሆኑን ላስተዋውቅ ላድማ እውነት ነው። እሺ፣ አንድም ቀረብ ያደርገናል በሚል ነው። አዎ፣ ውይይት ያደርገዋል ካልሆነ የትእዛዝ መቀበልና መስጠት ነው ይመስል። መልካም አመሰግናለሁ። ዲያቆን ዳንኤል፣ ዛሬ ለየት ያለ ፕሮግራም ነው የጋበዝንህ። ሰሞንኛው የአገር ሁኔታ አሳሳቢ ሆኑ ሁነኛ መላምሹ አንገብጋቢ ጉዳዮች አሉና ስለ ኢትዮጵያ ታሪክ፣ ባህል፣ እምነት የኢንተርኔት ገጽህ በትክክል ያሳያለ ትኩረትህን፣ ፖለቲካና ትውፊት ምልከታዎች ይቀርቡበታል ይላል። በኢትዮጵያ ጉዳይ ላይ እንደሚጽፍ ሰው የበኩልህን ሀሳብ እንድትፈነጥቅ ነው። ዛሬ ያለው ሁኔታ ያሳስበሃል ዳንኤል? በመጀመሪያ በጣም በጣም ነው የሚያሳስበኝ። ለምን ያሳስበሃል አልልም። ሰዎች የተገደሉበት ውጥረትም የነገሰበት ሁኔታ ለቀናትና ሳምንታት ታይቷልና እስኪ ፈታ አድርገን እንመልከተው። ምን ማለት ነው አሁን እየሆነ ያለው ሁኔታ? ምንስ ሁኔታዎች ሊከሰቱ ይችላሉ? እንዳያያዙ በምን መልኩ መያዝ አለበት የሚለውንም መመለስ እንድንችል ምንድነው በጣም አሳሳቢ የሚሆነው ኢትዮጵያ ውስጥ እንደዚህ አይነት ህዝባዊ አመጾች ወይም ደግሞ የህዝብ ጥያቄዎች ወይም በየቦታው የምንሰማቸው አይነት ከዛም በጎን የምናያቸው ከዘርና ከአካባቢ ጋር ያሉ ጥቃቶች ወይም ድምፆች ከዚህ በፊት አልነበሩም ማለት አይደለም። ግን ዘመናቱ የሚሰጧቸው ማቀጣጠያ ወይም ደግሞ ችግሩን የመመልከቻ እድሎች አሉ። ለምሳሌ ከዛሬ ሃያ ሰላሳ አመት በፊት እንዲህ አይነት ነገሮች ተፈጠሩ ከአንዱ ቦታ ያለው መረጃ ሌላ ቦታ የመድረስ እድሉ በጣም ዘገምተኛ ነው። ላይደርስም የመቻል እድል አለው። አሁን የመረጃ ዘመን ላይ ይሆናል እያንዳንዷ የምትተነፈሰው ትንፋሽ ለሁሉም በሚዳረስበት እና ነገሮችን መደበቅ በማይቻልበት በዚህ ጊዜ ላይ ሲሆን ደግሞ ጉዳዩን ለመፍታትም እድል ይሰጣል። ካልፈታ ነውም ደግሞ ችግር ለማምጣትም እድል ይሰጣል። ለሁለቱም እድሉ ልክሳትና ውሃ አቅርቤላለሁ፣ እንደሚለው ሁለቱም እኩል እድል ያላቸው ስለሆኑ ነው። በጣም አሳሳቢ የሚሆነው ማቀጣጠያ ብልሃቸዋል። ዳንኤል፣ የማህበራዊ መገናኛ ብዙሀኑ አንዱ የአገር ጫፍ የተከናወነ ድርጊት በእጅ ስልካችን ብቻ በሌላው ጫፍ ወዲያውኑ በዚያችው ሰአት የሚታይበት አለም ላይ ስለሆነ ያለ ነው። ይህ ሁኔታ ለበጎውም ለአደጋውም ሊዳርግ ይችላል የሚል መንፈስ ይመስለኛል እየጠቀስክ ያለኸው። አዎ ለሁለቱም ነው በጎ ልንጠቀምበትና መረጃ ተለዋውጠን አሁን አንድ ለማድረግ እንደ ዱሮ መዋቅሮች ምሎች ሳያስፈልጉ ሰዎች ሀሳብ እየተለዋወጡ ለአንድ ጉዳይ ወዲያና ወዲህ እየተጠራሩ ስራ መስራት የሚቻልበት ዘመን ላይ ተደርሷል። ይሄንን ለበጎ ከተጠቀምነው ለሀገራዊ አዎንታዊ ለውጥ፣ ለማህበራዊ ለውጥ ልንጠቀምበት፣ ካልተጠቀምነው ደግሞ የማንፈልገውም ነገር እንደዚሁ ልንጠቀምበት እንችላለን። ለሁለቱም ምንድን ነው በሀገራችን እፍ ያነዳል እፍ ያጠፋል ይባላል። እሳቱን እፍ ብለህ ልታነደው እንደምችለው እፍ ብለህ ልታጠፋው ትችላለህ። እፍ ማለቱ ተመሳሳይ ነው። አንተ ደንብን የተጠቀምክበት የሚለው ነው ወሳኝ። ገሮም እንግዲህ የሚያነጋግሩት ጉዳዮች፣ ጥያቄዎች በተለያዩ የህብረተሰብ ክፍሎች ይነሳሉ። ህዝብ ጥያቄ ይዞ የተነሳበት ሁኔታ አለ። ያ ጥያቄና ቁጣ የተስተናገደበት ውጤቱ ያላማረ መሆኑን ተመልክተናል። መንግስት ራሱ ባመነው በርካታ ሰዎች ተገድለዋል። እየተቋረጠ አይመስልም። ያ ጉዳት እየመጣ ያለበት ሁኔታና ምን አይነት ሁኔታዎች ትኩረት ሊሰጣቸው ይገባል ትላለ። ህዝብን የሚያዳምጥ መንግስትና መንግስትን የሚያዳምጥ ህዝብ ይላል፣ የመጨረሻው ጽሁፍ ከትላንት በስቲያ የወጣ ጽሁፍ ነው። ልክ ነው። ምንድን ነው ይሄ? መቼም በአንድ ጊዜ ተፈጠረ ነው ብዬ እኔ አላምንም። ማለት አንድን ፊኛ ስትነፋው ፊኛው ተጣብቆ ከነበረበት የመጨረሻዋ ጠርዝ እስከሚደርስበት ጊዜ ድረስ እድል አለ። ከዛ በፊት ፊኛው የማስተንፈስና ለጥቅም ያመዋል እድል አለ። እየነፋኸው በሄድክ ቁጥር ግን ይፈነዳል። ያ የጊዜ ጉዳይ ነው። በአንድ ጊዜ አይደለም የሚመጣው። ፊኛው መጀመሪያው አየር ከገባበት ጀምሮ የመጨረሻው አየር እስከሚወጣበት ጊዜ ድረስ ያለውን ጊዜ አጠቃቀም ላይ ነው ትልቁ ወሳኝ እና ይሄ በየመስኩ የተፈጠሩ ከቀበሌ ጀምሮ እስከ ላይ ድረስ በኢኮኖሚ፣ በፖለቲካ፣ በሰብአዊ መብት፣ በመሬት ይዞታ ከመጀመሪያው በክልሎች አከላለል አከላለሉ በተመሰረተባቸው መርሆች ልዩነቶቻችንን በያዝንበት መንገድ አብዛኛውን በሰራንበት መንገድ የት ላይ ነው? አንድነታችን ላይ ነው የሰራነው ወይስ ልዩነታችን ላይ የሰራነው? አጥር ነው ስንሰራ የኖርነው ድልድይ ነው ስንሰራ የኖርነው የሚሉት እነዚህ ነገሮች ተጠራቅመው ተጠራቅመው ተጠራቅመው በየጊዜው ችግሮቹ እየተፈቱ አዳዲስ መንገዶች እየተተለሙ አገሪቱ ወደምትፈልገው ጎዳና በሰላምና በጤና መሄድ የምትችልባቸው መንገዶች ሳይተለሙ ዝም ብለው የከረሙ ጉዳዮች ተጠራቅመው ተጠራቅመው ተጠራቅመው አንድ ላይ መጡ እና እነዚህ ጉዳዮች አንድ ላይ ሲመጡ፣ ለመንግስትም አሁን መፍታት የቸገረው ይመስለኝ። ተጠራቅመው ብዙ አይነት ጥያቄዎች አንድ ላይ ነው ይመጡ። በየራሳቸው በመጡበት ጊዜ መፍታት በጣም ቀላል ነበረ። አሁን ግን ሁሉም ጥያቄዎች ሳይፈቱ ኖሩና አንድ ላይ መጡ እና አንዱን ፈተዋለሁ ስትል አንዱ በዚህ ያፈተልካል። በዚህ ያለውን ፈተዋለሁ ስትል በዚህ ያፈተልካል እና የድምር ውጤቶች ናቸው። በቃ በየጊዜው ያልሰራናቸው ስራዎች መንግስት ያልሰራቸው ያልመለሳቸው ጥያቄዎች ምክንያቱም አሁን ያለንበት ዓመተ ምሕረት እንደ ኢትዮጵያ ቆጠራ ሁለት ሺ ስምንት ነው። አሁን ያለው መንግስት እንደ መንግስት የተመሰረተ አሳ ጠ ሰማንያ ሶስት ነው። በሁለቱም ሃል ረዥም ዘመናት አሉ። አንድ ልጅ በዛ ጊዜ ቢወለድ አምስት ዓመት የሚወላበት ወጣት ሆኖ ትዳር የሚደርስበት ጊዜ ላይ ነው ያለ ነው እና በሰማኒያ ሶስት አስተሳሰብ በሰማኒያ አራት አስተሳሰብ በሰማኒያ አምስት አስተሳሰብ ሁለት ሺህ ስምንት ላይ መኖር አይቻልም ያኔ መልካም የሚመስሉ ገና ሀገሪቱን ማወቅ አለ ሁኔታዎችን መርዳት አለ ማረጋጋት አለ ካለፈው ነገሮች መምጣት አለ ቆይቶ ግን ሳሳቱትን ማስተካከል የተጣመሙትን ማቃናት የጎደሉትን ማሟላት የሚቻልበት በቂ ጊዜ ነበር እና እነዛ አለመደረጋቸው ድምር ውጤት ነው አሁን የምናየው ድምር ውጤት ብልሃል ዳንኤል በጊዜ ውስጥ የተነሱ ጥያቄዎችን በአግባቡ በቦታውና በወቅቱ መፍታት አንድ ነገር ነው። አሁን ላሉ ጉዳዮችስ ከጥያቄዎቹ ባሻገር መልስ በሚሰጥበት ሁኔታ ነው መገምገም የምንችለውና ለተነሱት ጥያቄዎች የተሰጠውን መልስ ትክክል ነው ወይ የሚለውን መጠየቅ ያስችላል። መልስ አለመስጠትም መልስ ነውና፣ አዎ አሁን ያሉትን ችግሮች በቅጡ መረዳት አለ ወይ በትክክል መንግስት ተረድቶት መልስ ትክክለኛ መልስ ከመንግስት ነው ይህን ይጠብቅ ነበረ። ምክንያቱም አሁን የምናየው ነው ህዝባዊ ነው በአንድ በኩል ያለው፣ መንግስታዊ ነው በሌላ በኩል ያለው። መንግስት የተደራጀ ተቋማት ያሉት አሰራር ያለው ነው። የተሻለ ጉዳዮችን እንዲረዳ የሚጠበቀው ከመንግስት ነው። ምክንያቱም የተደራጀ ብዙ መዋቅሮች ያሉት እስከታች ድረስ መረጃዎችን ለመሰብሰብ ለመተንተን የሚችል ባለሙያም አወቃቀርም አሰራርም ህግም ያለው ተቋም ነው ብለን እናምናለን መንግስት። ስለዚህ ህዝቡን መረዳት የበለጠ የሚጠበቅበት መንግስት ነው። ተረድቶ ደግሞ ትክክለኛ መፍትሄ ትክክለኛው መፍትሄ ለመስጠት አሁን እንኳ ባይችል ወደ ትክክለኛው መፍትሄ እየሄደ መሆኑን የሚያሳዩ መንገዶችን መከተል መቻል አለበት። እኔ ከሚሰጡ መግለጫዎች ጀምሮ፣ ከሚባሉ ነገሮች ጀምሮ እኛ ሀገር የፖለቲካው ቋንቋና የህዝብ ቋንቋ አልተደራረሱ፣ ጎን ለጎን ነው እየሄዱ ያሉት። ለዚህ ነው መደማመጡ የጠፋው። የኢትዮጵያ ባህል አላት። ኢትዮጵያ ስርዓት አላት። ረዥም ዘመን የቆይ አገር ናት። ስለዚህ ያ የተለመደውን ባህል እንኳ ተጠቅሞ መንግስት ባህላዊ በሆኑ መፍትሄዎች ለመሄድ የሚችልባቸውን እድሎች በሙሉ እየተጠቀመ ነው ብዬ አላምንም እና የበለጠ እየተወሳሰበ እንዲሄድ ነው እየተደረገ ያለው። ስለዚህ ከመንግስት እኔ መረጋጋት፣ ትዕግስት ታጥቦ እና ጥበብ ይጠበቃል ባይ በመንግስት ኃይሎች የተወሰደው የኃይል እርምጃ በብዙዎችም እየተነቀፈ ነው። መንግስትም ቀደም ብሎ ባወጣው መግለጫ የሰው ህይወት ማለፍ እንዳልነበረበት ገልጿል። ሌሎች ትችቶችንም የማቅረቡን ያህል የመንግስትን ስልጣን ለግል ጥቅም የመዋል ዝንባሌ ነው ይላል መንግስት ባወጣው መግለጫ። ያንንም ለማስተካከል የሚወሰድ እርምጃ እንደሚኖር ገልጠዋል። ይህንን እስኪ እንዴት ትመለከተዋለ? መቼም በሌሎች አለማትም እንደምናየው መንግስት ሰዎች ናቸው። መንግስት መዋቅር ነው መዋቅሮ አይናገርም ሀያዘም መንግስት ውስጥ ያሉ ሰዎች ናቸው መዋቅሮችን የሚያንቀሳቅሷቸው እና በመንግስት አሰራሩ ውስጥ ለሚፈጠሩት ስህተቶችና ጥፋቶች በሙሉ ተጠያቂው መንግስት ነው የሚሆነው። ሌሎችም ሀገሮች እኮ በአንድ ሚኒስቴር በሚኒስቴር ስር ለሚፈጠሩት ጉዳዮች መጨረሻ ራሱን ተጠያቂ አድርጎ በቃ ከስልጣ ያስረክብ ያለ የሚለው ቀጥታ ያ ሰውዬ በስህተቱ ውስጥ ላይኖርበት ይችላል። ቀጥታ ተሳታፊ ኃላፊነቱ የእሱ ነው። እንደ አይነቱ ሰው መመደብ አልነበረበትም ማለት ነው መቆጣጠር ነበረበት ማለት ነው። ሲያጠፋ መቅጣት ነበረበት ማለት ነው። ስለዚህ እኔ ነኝ የመጨረሻው ብሎ ኃላፊነቱን የሚወስደው እና መንግስት ኃላፊነቱን ወስጃለሁ ለተሰሩት ጥፋቶች ይቅርታ። ቢያንስ እኮ እኔ አንድ ነገር ጠብቄ ነበረ። እነዚህ ሰዎች በአመፅም ይሁን የሆኑ ሰዎች ገፋፍተዋቸውም ይሁን የራሳቸውም ጥያቄ ይዘው ይሁን የሞተው ኢትዮጵያዊ ሰው ነው። ባለፈው አመት መቶ ፐርሰንት ነው የተመረጡት እና የመረጡኝ እነዚህ ናቸው ያላቸው ሰዎች ናቸው እየሞቱ ያሉት ስለዚህ ቢያንስ ከማንኛውም ነገር በፊት ለሞቱት ሰዎች ሁንም በምንም መልኩ ለሞቱት ሰዎች እናዝናለን። የሀዘኔታ ስሜት መኖርም መቻላለን። በቃ አዝነናል። ይሄን አላየሁም አዝነናል። ይሄን ይሄን ጥፋት አለ ከተባል ለጥፋቱ እኛ ኃላፊነት እንወስዳለን መባል አለበት። መንግስት ማለት እኮ ከታች ከቀበሌው ጀምሮ እስከላይ ያለው አካል ነው ይሄ ሙሉ ነው መንግስት የሚባለውና፣ ቀበሌውም ለሚያጠፋው ይሁን ዞኑ ለሚያጠፋው መንግስት ሌላ ህዝቡ ሌላ መንግስት የት ያውቃል አሁን እረፍ ያለ ሰው እዚህ ያለውን ፓርላማ የት ያገኘዋል? አያገኘውም ል ለእሱ መንግስት ማለት ብዙ አጠገቡ ያለው ሰው እሱ ሲያጠፋ መንግስት አጠፋ ነው የሚለው። ትልቁ ስርዓት፣ የመጨረሻው ሀይል ኃላፊነት መውሰድ አለበት። በተለይ የሰው ህይወትን ያጠፋ እርምጃ ሲሆን፣ ተጠያቂነቱ ያናህል መግዘፍ የለበትም ወይ የሚለው ብዙዎችን እያነጋገረ ነው። ዳንኤል፣ ቀደም ብለህ በመግቢያው ጠቆም አድርገሃል የብሔር ቃና ያለውም ነገር እየተሰማ ነው። ለኢትዮጵያዊ ባህልና እምነት እንግዳ የሆነ በሌሎች ሀገሮች የታዩ የመሰለ ስህተት እንዳይፈጠር በህብረተሰብ ዘንድስ ስልጣን ባላቸው ሀይሎች ላይ መቆጣትና ሁኔታዎች እንዲለወጡ መጠየቅ አንድ ነገር ነው። ነገር ግን በብሔረሰቦች መካከል ለሚፈጠሩ እርስ በርስ ግጭቶች ያልተፈለገ ውጤት በር መክፈት እንዳይኖር ያን አይነት ስህተት እንዳይሰራም ከወዲሁ ማሰብ ይጠይቃልና ምን ትላለህ? በሱ በኩል ልክ ነው። እኔ አንዱ የሚያሳስበኝ ጉዳይ ይሄ ነው ምንድን ነው? በሀገራችን የሚባል ነገር አለ። አንተ ከበሮውን እዚህ ጋር ስትመታው እዛ ማዶ ያለ ቆርቆሮ ዜማውም ከመዝሙሩም ሳይኖርበት የዚህ ከበሮ ድምፅ ያያነዘረው እሱም ይጮኋል። የምትፈልገው እዚህ ነው፣ ከበሮውን ለዜማው ነው የምትፈልገው። እሱ ግን እዚያ ማዶ የዚህ ተጽዕኖ መጥቶበት ያልተፈለገው ቆርቆሮ ደግሞ አብሮ ይጮኋል። ልክ እንደዚሁ አንድ ጉዳይ ሲነሳ ማህበረሰቡም ቢሆን በኃላፊነት ስሜት መሆን አለ አንዳንዴ የምንጠላውን ነገር እኛው ራሳችን አድርገ ነው እንዳንገኝ። የአገር ሽማግሌዎች አካባቢ ያሉ ተሰሚ ሰዎች ይሄ አይደለም አላማችን ማለት ብቻ ይችላል። የአብዛኛው ሰው ሀሳብ ግን ጥያቄ መጠየቅ ነው። አንዳንዶቹ ይሄንን የዘር ጉዳይ በማጣጣፍ ሁኔታውን መጠቀም ሆነ። ስለዚህ እነዚህን ሰዎች ተው፣ ይሄ ዓላማችን አይደለም ይሄን ነገር ባህላፊነት ማድረግ አለ። እንዲያውም በዚህ ጊዜ ማህበረሰብ ታላቁን ጥበቡን ማሳየት ያለበት ለወዲያኛው አካል በሚያሳየው ጥበቃ ነው። አጼ ምኒልክን ሁሌ የምናስታውሳቸው አድዋ ጦርነት ላይ ጦርነቱ ተከናወነ፣ ጣሊያኖች ተማረኩ። ብዙ ህዝብ ጣሊያን ገፍቶ መጥቶ ምን ሊያደርግ እንዳሰበና በገፋባቸው ቦታዎች ምን እንዳደረገ ኢትዮጵያ ወታደሮች ምን አይነት ስሜት እንደነበራቸው ያውቃል እና የበቀል ስሜት ነበር። ግን አጼ ምኒልክ ምንድና ያደረጉት እነዚህ ምርኮኞች ናቸው ብለው በስራም በጤና ጠብቀው ቁስለኞችን አስታመው ምግባቸውን ሰጥተው ወደ ሀገራቸው እንዲያለባቸው ወደ ሀገራቸው ነው የሽግግት። ይሄ የታላቅነት ማሳያ ነው። ኃላፊነት ያለበት ዜጋ ማሳያ ነውና ይሄ መኖር አለበት። የኢትዮጵያ ባህሏ እንደዚህ ነው የነበረው። ለዛኛው ወገን እንዲያውም ሊጠቃ ይችላል፣ ወይም በአንዳንዶች ዘንድ እንደ ጠላት ለሚታሰበው፣ ወይም በአንዳንዶች ዘንድ የችግሩን መነሻ ተደርጎ ለሚታሰበው ወገን ፣ ምክንያቱም እንደ ህዝብ ችግር ፈጣሪ ህዝብ የለም። በህዝብ ስም ችግርን ፈጥሮ ሰዎች ይኖራሉ። እንደ ህዝብ ችግር ፈጣሪ ስለሌለ እንደ ህዝብ ማጥቃትም ስለማይገባ ለነዛ ሰዎች በምናሳየው ኃላፊነት የተሰማበት ስራ ነው የህዝቡን ታላቅነት፣ የጥያቄያችንን ታላቅነት፣ የእንቅስቃሴያችንን ታላቅነት ማሳየት ያለብን። እና በማህበራዊ ሚዲያዎችና በሌሎችም ቢሆን ይሄንን አሉታዊ የሆነ ህዝብ ከህዝብ ጋር ሊያናክስ የሚችል እንግዲህ ድሮ ልጅና ወረቀት ያስያዙትን አይለቅም ነበር አሁን አሁን ደግሞ ልጅና ፌስቡክ ያስያዙትን አይለቅም። ይሄ ነገር ይቀመጣል ትውልድ ይቆያል እና ያ ነገር የሚያዩት ልጆች የሚሰሙት ልጆች የሚጎረጉሩት ልጆች ዛሬ በሰባት ዓመት እድሜ ሆነው ከሰባት ከስምንት ዓመት በኋላ ፌስቡክን ሲገናኙ የሚያዩት ነገር መልሶ ጠባሳ እንዳይጥል በኃላፊነት ስሜት ማድረግ አለብን። ምናልባት አንዳንዱ ነገር ሊያመን ይችል ይሆናል፣ ግን ነገሌ ናቸው ብለን እናስብ ይሆናል፣ ግን ተመምን ማሸነፍ ነው ትልቁ የትግል ስልት ብዬ ነው የማምነውና ይሄን ካልተከላከልን የምንፈልገውን ለውጥ ብናመጣውም በማንፈልገው መንገድ ይመጣና ያ የማንፈልገው ነገር ይደረጋል። በሀገራችን ወደ ገነት በሲኦል በኩል አይኬድ ይባላል። መንገዱ የውጤቱን ያህል ወሳኝ ነውና፣ አዎ በገነት መንገድ ከሄድ በገነት ነው እንጂ በሲኦል በኩል አድርገህ ገነት ይሄዳሉ ብሎ ማሰብ አይቻልም። ዳንኤል፣ እንግዲህ ይህ አነጋጋሪ አሁንም እየተካሄደ ያለ የብዙዎችንም ሕይወት ለአደጋ የጋረጠ ጭምር ብዙዎችም በየቤቱ እንዲነጋገሩበት የሚጋብዝ ጭምር ነው። አሁን የምናነሳቸውን ጥያቄዎች በዚህ ሰዓት ፕሮግራማችን የሚከታተሉ አድማጮች በየቤታቸው እንዲነጋገሩበት የተሻለ ሁኔታ ለማምጣት ለቀጣይ ንግግሮች የሚፈነጥቁ ሀሳቦች እንዲወጡበት ነው እየተነጋገርን ያለ ነው። ሌሎች በርካታ በማህበራዊ ጉዳዮች ላይ የጻፍካቸውን፣ በኢትዮጵያ ታሪክ ላይ በየዕለት ሁኔታዎች ላይ የጻፍካቸውን ጽሁፎች የማየት እድል ገጥሞኛል። በሌላም በዚህም ርዕስ መልሰን እንደምናገኝ ተስፋ አድርጋለሁ። ለአሁኑ ግን ለጊዜህ አመሰግናለሁ። እግዜር ይስጥልኝ። ይህም ድሩን ስላገኘ በጣም አመሰግ